በተለያዩ ወገኖች እየተሰጠ ያለው አስተያየት መነሻ በአርሲ ዞን ሂጦሳ ወረዳ የተገነባውና በቅርቡ እንደሚመረቅ የሚጠበቀው የአኖሌ ሀውልት ነው። አብሮት የተገነባውን ሙዚየም ጨምሮ 20 ሚሊዮን ብር እንደወጣበት የኦሮሚያ ክልላዊ መንግስት መረጃ ያመለክታል። የተቆረጠ ጡት በተቆረጠ እጅ ላይ ተቀምጦ የሚያሳየው ሐውልት ግን ከአንዳንድ ወገኖች አሉታዊ አስተያየት እየቀረበበት ይገኛል። ከነዚህ አንዱ ተቃዋሚው የመላው ኢትዮጵያ አንድነት ድርጅት ሐውልቱ አላስፈላጊና ለትውልድ ቂምን የሚያስተላልፍ መሆኑን ገልጿል። የመኢአድ ፕሬዝዳንት አቶ አበባው መሃሪ የድርጅታቸውን አቋም ለቪኦኤ አብራርተዋል። እኔ የማዝነው እንግዲህ አንድ ታሪክ ታሪክ ነው ታሪክ ያለፈውን ይዘግባል፣ ያለውን ይዘግባል። ስለዚህ ታሪክ ሊለወጥ የሚችል ነገር አለም። አጼ ምኒልክ ኢትዮጵያን ለማድረግ ታላቅ ስራ የሰሩ መሪ ናቸው። ይህን ትተው መጥፎ ስም በመስጠት ያልተደረገውን ተደረገ በማለት ያልተፈጸመውን ተፈጸመ በማለት የሚኮንኑ አካላት ተገቢ መስሎ አይታየኝም። ስለዚህ አሁንም ለኦሮሞ ልጆች በኦሮሞ ውስጥ ላሉ የፖለቲካ ፓርቲዎች የማስተላልፈው መልእክት ቢኖር ምንድን ነው? የኦሮሞ ሕዝብ ታላቅ ታሪክ ያለው ሕዝብ ነው። ያንን ማዋረድ፣ ማንቋሸሽ፣ ማሳነስ ነው አጼ ምኒልክን በኦሮሞ ላይ እንዲህ አድርጓል ሲሉ ያንን ማሳነስ ይመስለኛል። እና ታሪኩን እንደገና እንዲያጤኑት እፈልጋለሁኝ፣ እንዲያጤኑት አሳስባለሁኝ። ሐውልቱ እንዲቆም ውሳኔ ያስተላለፈው የኦሮሚያ ክልላዊ መንግስት በዚሁ ጉዳይ ላይ በሰጠው ምላሽ አላማው ቂም በቀል ሳይሆን የተፈጸመውን ድርጊት ማስታወስ ነው ብለዋል። የክልሉ ባህልና ቱሪዝም ቢሮ ኃላፊ አቶ መሐመድ ጂሎ ይሄንኑ ለቪኦኤ አስረድተዋል። ይሄ ሲደረግ ሪቬንጅ ወይም ደግሞ ብቀላ ብቀላ ይሄን ያደረገው ድርጊቱም ያደረገው አንድ ብሔር አይደለም። እንደዚህ አይነት እምነት የለውም። የኦሮሞ ክልላዊ መንግስት የሚሆን የኦሮሞ ህዝብ አንድ ብሔር ነው ይሄን ችግር ያደረሰብኝ የሚል አመለካከት የለውም። ያደረገው ጥሉም ትግሉም ከስርዓቱ ጋር ነው የነበረው። ስርዓቱን ነው እየተፋለመ የነበረው። ስርዓቱን ነው ተፋልሞ መስዋዕትነት ከፍለው የዛሬ ዲሞክራሲያዊ የሆነ መንግስት እንዲመሰረት እያደረገው ስርዓቱን በመቃወም ነው እንጂ ብሔርን በመቃወም አይደለም። በኢትዮጵያ ውስጥ ብሔርን ተቃውሞ ነፍጥ ያነሳ አካል የለም። ስርዓቱን ነው የተቃወመ ነፍጠኛ ስርዓቱን ተቃውሞ ነው በግንቦት 83 ዓ ም እንዲወገድ ያደረገው የነፍጠኛ ስርዓት ነው። ስለዚህ አንዳንድ ወገኖች የሚሉትን ይሄ ሀውልት የአማራን ህዝብ ለመበቀል ነው በወቅቱ የነበረውን እኛ የምንለው ነፍጠኛ ምኒልክ ከአማራ ውስጥ ተወልዶ ወጣ እንጂ የአማራ ህዝብ ነፍጠኛ ነው የሚል አመለካከት የለም። የኦሮሞ ህዝብም የለም፣ የኦሮሞ ብሔራዊ ክልላዊ መንግስትም የለውም። ስለዚህ አሁን ለብቀላ ነው እየተሰራ ያለ የሚለው ነገር ምንም መሰረት የሌለው ነገር ነው። ለብቀላ ሳይሆን እንደዚህ አይነት ድርጊት ዳግም በዚህ አገር ውስጥ እንዳይከሰት ዳግም እንዳይመጣ ትውልድም ሊማርበት የሚገባው ነገር ነው። መኢአድን የመሳሰሉ ተቃዋሚ ፓርቲዎች የሐውልቱ መቆም ምንም አይነት በጎ አላማ እንደሌለው ይናገራሉ። የፓርቲው ፕሬዝዳንት አበባው መሐሪ ለቪኦኤ ሲናገሩ የሐውልቱ መቆም የኦሮሞ ህዝብ ፍላጎት ነው ብለው እንደማያምኑ አስረድተዋል። በኦሮሞ ህዝብ የሚመሩ ነው ብዬ ናቸው ብዬ አላምንም። የኦሮሞ ህዝብ በፍጹም ይህንን ያምናል ብዬም አላምንም። ከአማራ ጋር ተጋብቶ ተዋልዶ ተዛምዶ የኖረው የኦሮሞ ልጅ ታሪኩ እንደዚህ ተበጣጥሶ ያልሆነ ነገር ሲፈጸም ዝም ብሎ ማየቱም እኔ ተገቢ ነው ብዬ አልልም፣ እና እንደዚህ ፓርቲዎች ኦሮሞ የሚወክሉ ናቸው ብዬ አልልም። ይሄን ሲናገሩና ይህን ሲያደርጉ ያልተፈጸመ ታሪክ በኦሮሞ ላይ ተፈጸመ ብለው ሲያነሳሱና ቂም በልቡ እንዲቋጠር ሲያደርጉ እኔ እነሱ የኦሮሞን ታሪክ የኦሮሞን ህዝብ ወክለው ይህን እያደረጉ ናቸው ብዬ ማለት አልችልም። በሐውልት ደረጃ መቆብ አልነበረበትም ነው የእናንተ አቋም፣ ወይስ ያ የተባለው ታሪክ ጡት ተቆረጠ የሚለው አርሲ ውስጥ ሆነ የሚባለው ነገርም አልተፈጸመም ነው የእናንተ ሳላ፣ ግልጽ ያድርጉ። ነው እኔ በታሪክ እንደማየው በታሪክ እንደተመዘገበው ጡት ተቆርጧል የሚል ተጽፎ አላገኘሁኝም። ብዙ ነገር አለ እኮ በዚያን ጊዜ በነበረው የጨለማ ዘመን አጼ ምኒሊክ ሲዘምቱ፣ ኢትዮጵያን አንድ ለማድረግ ሲዘምቱ ሌላውም ብልት ተቆርጧል ብሎ መከራ የሚበላ ሰው አለ። ያን ግን እንዲነሳ አንፈልግም። የኦሮሚያ ክልላዊ መንግስት ግን መያድን የመሳሰሉ ድርጅቶች የያዙት አቋም አዲስ አይደለም፣ የሚጠበቅ ነው ብለዋል። የባህልና ቱሪዝም ቢሮ ኃላፊው አቶ መሐመድ ጅሎ ተገቢ አይደለም ብለው ቢቃወሙ ከነሱ የሚጠብቀው ነው። ምክንያቱም ሀውልቱ ብቻ ሳይሆን እነሱ የሚቃወሙት የኦሮሞ ህዝብ ራሱን በራሱ እንዲያስተዳድር እና በራሱ ቋንቋ እንዲጠቀምም እኮ ይቃወማሉ እነሱ። ይህ ፌደራላዊ አወቃቀር የጎሳ ፌደራሊዝም ነው። ስለዚህ አይሁንም ብሎ እኮ የሚቃወሙ ሰዎች ናቸው። ስለዚህ ይህንን የሚቃወሙ ሰዎች ሀውልቱን ቢቃወሙ የሚገርም አይደለም። ስለዚህ እኛ አሁን ምንለው ምንድን ነው የብቀላ ስራ አይደለም እየሰረ ነው ያለ ነው ነው እያል ያለ የብቀላ ሳይሆን ይህን ድርጊቱን ግለሰብ ነው እንጂ ብሔር አይደለም የፈጸመው። ስለዚህ አሁን ጥሉ የኦሮሞ ህዝብ ጥሉ ከስርዓቱ ጋር ነው የነበረው እንጂ ግለሰብ እንደ ግለሰብ ሚና ሊኖር ይችላል ከምንልክ ጋር የነበረው እኮ ስርዓቱ ነው የምንለውን ለምንድን ነው ምንልክ አንድ ሰው ነው ከምንልክ ጋር የነበሩ እኮ ኦሮሞዎችም ራሱ ነበሩ ጎበነ ዳጬ እኮ ኦሮሞ ነው ከምንልክ ጋር ሆኖ በወቅቱ ህብረተሰቡን ስጨፈጭፍ የነበረው ስለዚህ ስርዓቱ ነው ስንል ያ ስርዓት ውስጥ ኦሮሞ ተወላጅ የሆነም እኮ አለበት ሌሎች ብሔር የሆኑትም ሊኖሩበት ይችላሉ ስለዚህ አማራ እንደ አማራ እንደ ብሄር ሌላውን ህዝብ ለመጨፍጨፍና ለመጨቆን ያን ድርጊት ፈጽመዋል የሚል እምነት የለውም። የኦሮሞ ህዝብ የኦሮሞ ብሔራዊ ክልላዊ መንግስትም ይህን እምነት የለውም። ያንን ድርጊት የፈጸመው ከአንድ ብሔር ሊወጣ ይችላል። ከአንድ ብሔር ወጥቶ ያን ድርጊት ፈጽሟል። ምንልክም ቢሆን ከአንድ ብሔር ነው ወጣ። ከአንድ ብሔር ወጥቶ ግን የራሱን ህዝብ እኮ ጨፍጭፏል። የራሱን ህዝብ እኮ ከድህነት አላወጣም፣ ድህነት ውስጥ እንዲገቡ አድርገዋል። ይህንን በውል ያውቃል የኦሮሞ ህዝብ ዛሬ እሱ ምንልክ ወጥቶ ህዝቡ እንደዛ ሲያደርግ በተለበ ህብረተሰብ ዛሬ ከኦሮሞ እኩል በድህነት ውስጥ ነው እየተማቀቁ ያለው። ከድህነት በጋር ለመውጣት ነው ጥረት እየተደረገ ያለው። በዚህ ጉዳይ ላይ ያደረግኩትን ቃለ ምልልስ ወደፊት በሰፊው ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።